አቶ እሸቱ እንደ አባት ልጁን እንዳጣ ሰው፣ አቶ ገዱም ይሁኑ ወይም የኢትዮጵያ ጠቅላይ ሚኒስትር ወይም ፕሬዚደንት አግኝተዋችኋል? እናንተን ባለስልጣናቱ በቀጥታ ደውለውላችኋል? አቶ ገዱ ወልዲያ ነበሩ። ቤታችሁ መጥተዋል? ጎብኝተዋችኋል? አቶ እሸቱ የክልሉ ፕሬዚዳንት መጥተዋል። እንደውም ቀብር ይገኛሉ ተብሎ ነበር ከቀብር መተብ መኖሪያ ቤቴም ከእኔ ማንም ከክልል ፕሬዚዳንት ጀምሮ እስከ ቀበሌ ያለ ማንም መጥቶ የጠየቀኝ አካል የለም። በስልክ ማንም አላናገረትም። ግን ማንም ያነገርኝ። አቶ ጌታቸው ስርሶ እርስ ጋር የመጣ ሀዘን የደረሰዎት ወይም በስልክም ቢሆን ያጽናናዎት ባለስልጣን አለ? ከፌዴራል ደረጃ ጀምሮ እስከ ክልል ድረስ። አቶ ገዱ በመሰረቱ ለጥሮ ከቤት ክል ድረስ አቶ ገዱ አጽናንተውናል። በጣም ነው አዝነው፣ ምን ብለው አብቅ ሰው በጣም ነው ያጽናነን ማለት ነው። እዚህ ያሉ በዞን ደረጃ የሚሆን የከንት ሌላም አንዳንድ ነገሮች ያሉ ግን በምንም አይነት አንድም ነገር እንኳን ከደጃፋት ስለነሰው የጠየቁንም ነገር የለንም፣ ያስማኙንም ነገር የለን። በጣም የሚያሳዝ ነው ይሄ ነገር ነው ዋናው ነገር በቃ ይሄ ከድርጊቱ አሉበት ማለት ነው። በምን ምክንያት እንደሰሩ በምን ምክንያት አኛ ድጃ እንዳልደረሱ በጣም በጣም ነው የሚያሳዝ ነው ያ። ስለዚህ አሁን ዋናው ነገር ምንድን ነው? በፍቻለመጠን ይሄ በማችን የበደለው እንዲታወቅልን ይ ዋናው ነገር እርግጠኛው ትልል ብለናል፣ ጠይቀናል። አቶ ገብሙ በምንም አይነት ተዳፍኖ የሚቀር ነገር የለም ይወጣል ነው ያሉና ስለዚህ ይህን ነገር መሳሪያ እኛ የምንፈልገው ምንድን ነው? ዳኝነት ነው። ህጋዊ የሆነ ዳኝነት ያስፈልገናል። ይሄ ለሆነ ትም ነው። እነዛ ሌሎቹ ግን ነው ብለው በፌደራል ደረጃ ሆነ በማንኛውም በጠቅላይ ሚኒስተር በምንም በኩል ግን Ağabeyim, ne neler olur ne yapmanı, dün ne መቼም ወልዲያ ወትሮም የምትታወቀው በሰላሟ በፍቅሯ ነው። በየአጋጣሚው ስሟ ሲነሳ የሚታወቀው ወልዲያ ከተማ ውስጥ ለመቃቃር የሚያደርስ የዘር ግጭት ላይ ሊወስድ የሚችል ማህበራዊ ግንኙነት አለ እንዴ? ለመሆኑ እስከምታውቁ ድረስ በምንም ሁኔታ ይሁን የተቀበረም ይሁን ችግር ካለ መቼስ እናንተ የከተማይቱ ባለቤቶች ናችሁ የእናንተ ነችና፣ ምንጊዜም ቢሆን መፍታት ያስፈልጋል። ችግርን ለመፍታት ችግር ይኑር አይኑር ደግሞ ለይቶ ማወቅ ያስፈልጋልና፣ አለወይ እንደዚህ አይነት ውስጥ ስር የሰደደ ችግር መቋሰል ይሁን በጥርጣሬ መተያየት ይሁን በጸብ መፈላለግ ይሁን አለ ከተማችሁ ውስጥ? አቶ ጌታቸው ዋናው ነገር ምንድን ነው? እዚህ መካጠር ምናምን የሚባል ነገር የለም። አብሮ ከመብላት አብሮ ከመጠጣት በሀዘንም ሆነ በደስታም አብሮ ከመካፈል የተለየ ሌላ አንድም ነገርም የለም። አሁን ዋናው ነገር ምንድን ነው? ችግሩ ትንሽ ባለፈው ኳስ ከትግራይ የመጡ ከመቀሌ ማለት ነው የመጡ ኳስ ተጫዋቾች ነበሩ። እነርሱን ኳስ ተጫዋቾቹ ራሳቸው ምንም አይነት አንድም ነገርም ያደረጉት ነገር የለም። ደጋፊ የሚባሉ ናቸው በብዛት ነው የመጡ። ስድስት ሺ ደጋፊ ይመጣል ተባለ። እነዚህ ሰዎች በሚመጡበት ጊዜ ከቆቦ ጀምረው እስከ ወልዲያ ድረስ ምን ምንም ነገር ሳይሆን ብዙ ነገሮች የተናገሩ ብዙ ነገር እየተደረገ እርግጥ እኔ በወቅቱም እዚያ ጎቦ ሌላም ሄኖ ብዬ ባለ ግን በወሬ ነው ያም የሰማሁት። በእርግጥ ወሬዋ አካባቢ ሲደርስ ግን አንዳንድ አጸያፊ ነገሮች ይናገሩ ነበር። መሳቢያዎች አንዳንድ ነገሮች ነበር። እዚህ ምክንያት የተወሰነ አንዳንድ ድንጋይ መወራወር ተጀመረ። ከዚያም በኋላ ነው እንግዲህ ይሄ ነገር መቃቃርም ሆነ ሌላ ነገር ሊመጣ የቻለው ከዚያም በኋላ ነው እኔ እስክማቀው ብለት ይህለ ነው እ በፊት አብሮ መብላት አብሮ መጠጣት በሁሉም ነገር በማህበራዊ ትናይትን ሁሉ ግንኙነታችን የምነሳች የጠበቀ የሻከ ነገር የለም ነበር ስለዚህ አሁን ዋናው ነገር ምንድን ነው እኔ እንደሚገባኝ ከሆነ ይህም የሚነሳ ነገር እንዳያለው የአስተዳደር ችግር ስርአቱ መጥራት ችግር ይመስለኛል እንደ ሁደ እስክመለከተው ማለት ነው እና እስ ድረስ ነው የሚያውቀው። አቶ ሸቱር ሶስ ምን ይላሉ? እስካሁን ድረስ የብሔር ችግር ወይም የትግራይ ወይም የአማራ ብሔር ችግር አልነበረም። አብሮ ከመብላት አብሮ ከመጠጣት አጠቃላይ ጥሩ ነበረ። በፊት ማህበራዊ ኑሮ ሰው ሲሞት የመከባበር ማህበራዊ ኑሮ ከፍተኛ እንትን ነበር። ክርስትና መናሳት፣ ይሄ ሁሉ ነበር። ችግሩ የተፈጠረው እንደተባለው የመቀሌ እግር ኳስ ክለብ ይሄ ወሊያ እግር ኳስ ክለብ ጋር ግጥኛል ማለት በወልዲያ ስታዲዮም ለማድረግ በዛ ወቅት ሲመጣ የመቀሌ ደጋፊዎች ከፍተኛ ቁጥር ያለው ወደ ወልዲያ ከተማ እንደሚገባ በቅድሚያ ሲነገር ነበረ። ከአምስት ሺህ በላይ ደጋፊ መጣ ምንገታ ከዛም በኋላ ደጋፊዎቹ ከቆቦ ጀምሮ እንግዲህ ቆቦ ጀምሮ ወደ ወደ አማራ ክልል ስለሆነ ከዛ ጀምሮ በሃይላንድ ሽንት አጠራቅመው እየወረውሩ በሕዝቡ ላይ እንደገና ደግሞ የሚመጡበት መኪና ላይ ድንጋይ ይዘው ድንጋይ ይወረውሩ ነበረ። እንደገና ሳንቲም፣ አንዳንድ ብር አገርግረ ይዘው ነበረ ከእስታዲየሙ ሲገቡ የሚወረውሩበት የሚባል ነበር። ግን እውነታው ይሄ ባላውቅም ይህ ይባል ነበር። ከዛም ጊዜ ጀምሮ ነው እንግዲህ ዞሮ ዞሮ አጠቃላይ ግጭትና ይህን ሊያስከትል የቻለው ከዚያ ጊዜ ጀምሮ ነው። አንዳደለ መቃጣር የሚመጣ ሌላው የድንበር ወሰን ለሚለው ያም ቅሬታ ያለ ይመስለኛል። ለኒ እምነት ወልቃይት ጠገዴን ነው የሚሉኝ። አዎ ከዚያን ጊዜ ጀምሮ ያለው ወጣቱ ያለው አይምሮ ከዚያ ላይ ያለው እና ለምን ይሄ ወልቃይ ጽግሪ ጎንደር ወደዛ ሄደ፣ ጽግሪ እንዴት ወደዛ ሊያሳካ ይችላል? በቋንቋ ስመስለ መሬታችን በወሰን በምን እያደረገ እየወሰደው ነው የሚለው አለ፣ አደለ ወጣቱ አንዳንድ ያው ትልልቅ ሰዎችም የሚያውረትና የሚያናገሩት ነገር ነው። ያን ነው አብዛኛው። እያባባሱ እያባባሱ ሊመጣ አይቻልም ይመስልኛል። መቼም እናንተ መተካያ የሌላችሁን ውድ ልጆቻችሁን አታችኋል። በዚህ ሁኔታ ውስጥ የሀዘናችሁን ልክ መገመት አይቻልም፣ ከግምት በላይ ነው። ግን አሁን ባለው አጠቃላይ ሁኔታ የሀገር ሁኔታ ውስጥ እንዴት ነው የምታያይዙት? ይሄንን በውስጣችሁ ያደረ ቂም፣ ጥላቻ አለ እንደዚህ አይነቱ ሁኔታ በተወሰነ የህዝብ ክፍል ላይ ምንም አይነት ይሁን አስተሳሰብ እንዲኖራችሁ ያሳደረው ነገር አለ። በእነዚህ ቀኖች ውስጥ ይህን አይኖርም። ምክንያቱም የአማራና የትግራይ ህብረተሰብ በአብዛኛውም ባይሆን የተወሰነ ታጋብቶ፣ በክርስትናም ተያይዞ ተሳስሮ፣ ማህበራዊ በጣም ተሳስሮ ነበር የሚኖሩ አሁን ይሄ ባልሆነ ስለዚህ በቃ ተነሳስኩ ወደ ሌላ ወደ ችግር በቃ ሊፈጠር የቻለው እንደገና ንብረት ወደ ሞዴም ሊመጣ የቻለው እዚያ ተነሳስቶ ነው እና ዞሮ ዞሮ እኛ ህብረተሰቡ ሳይሆን ሰላም ያለው አመራር ችግር መሰለኝ። ሰላም ያለው አመራር ነው በቃ የደግሞ ጥብቅ ሊያደርግ ይቻላል ከላይ ያለው አመራር መሰለኝ። አንደኛ በአመራር ላይ ያሉት አቅም ከዞን ጀምሮ እስከ ከንትን ያለው አቅም ያላቸው አረብ ከዚያ ስና እንደገና ደግሞ ይሄ የፌዴራል መንግስት ምናልባት የፌዴራል መንግስት አዞ እንደሆነ ነው። አሁን ይህ መከላከያ ሰራዊት መጥቶ እዚህ አጋዜ ሰራዊት ተብሎ የተቀመጡ ማለት ነው። የክልላችን መሪ እሱ እንግዲህ፣ ለወጣቱም ሆነ እኔ በሀዘን ቁጥር ያው የሰማሁት ነው። ለወጣቱ አባቶችም፣ የሙስሊም አባቶች፣ የኦርቶዶክስ አባቶችም ለነሱም ያው ያወያያቸው ነው። እኔ ይ መከላከያ ሰራዊትም አልመደቡም ማንም እንደመደበ በኋላ ይጠየቃል። የሚሆነው ነገሩ ወይም ለለቱ ወጣቱንም ሆነ ይህም ለማሳመን ካልሆነ በስተቀር እንግዲህ ከፌደራል ምንታዝም ከሆነ እንግዲህ የሚጠየቀ አካል ይጠየቅ ይሆናል። እንግዲህ የኢትዮጵያ ካልተጠየቅም እንግዲህ የለም መንግስት ራሱ እኒህን ወጣቶች እኒህን ልጆቻችን አተናል የሚጠይቅልና አካል የሚጠይቅለን እኔ እንፈልጋለን። ይህ የልጅ ደም እንደዚህ በከንቱ ፈሶ ለአውደ ዓመት እኔ

አቶ ጌታቸው እርስዎስ ምንድን ነው ውስጦ ያለው ምንድን ነው ይህ ሁኔታ ያሳደረው ተጽዕኖ ከደረሰቦት ሀዘን በተጨማሪ መቼም ያናገርኩት ሰው ሁሉ ነው ስለ ገብረ መስቀል የሚያዝነው ነው የሚያለቅ ሰው እና መተኪያ የሌለው ከባድ ሀዘን ነው ግን ይሄ ሁኔታ ከዚህ ከሀዘኖ በተጨማሪ በአጠቃላይ በሰዎች ግንኙነት መካከል ከብሔርም ጋር የተያያዘ ይሁን ያሳደረቦት ስሜት አለ የቂም መንፈስ ይሁን ምንም አይነት ይሁን አለ ዞሮ ዞሮ እኛ ቀደም ሲል እንደተናገርኩት ያው አብረው ከመዋል ከመጠጣት ሌላ ምንም ነገር የለም ነበር። ነው ዋናው ቁም ነገሩ አሁን ምንድን ነው አስተዳደራዊ ችግር፣ ይህን ሁሉ ችግር ያመጣ አስተዳደራዊ ነው። ስለዚህ ይህን ነገር ሁሉንም ባለው ሁኔታ ስነ ስርአት የእኔ ነው ብሎ ማስተዳደር ሲቻል፣ ያለ አግባብ ብሎ አንዱን ከፍ ያሉ ድር ከፍ አሉ ግድ በማድረግ ብሎ እንደፈለጉ በማድረግ ይህ ችግር ሊፈጠር የቻለበት ምክንያት አንደኛ ከዚህ አርማ መታዞች የሚባሉ እዚህ ያሉ መከላንትኖች አሉ። ከዛ እንደገና አሁን ሌላ ሀይል እንዲጨመር ተደርጎ ማን እንደሆነ ያዘዘው ማን እንደሆነ እንትን ያለው አይታወቅም። ቀጥታውኑ እንደ ሌላ መከላከያ አምጥተው ነው አንስሰው እንደሚባለው። አሁን ምንድን ነው ከትግራይ የመጡ ናቸው። ትክክል ነው፣ ከትግራይ የመጡ ናቸው። በሰሜን ልጅ ማለት ነው። እዚያ የመጡ ናቸው ሁሉ ችግር የፈጠሩት እና ለማንኛውም ነገር ከሆነ ዜራቶቹ ፖሊስ በፖሊስ የሆነ በማንኛውም ነገር ብዙ ሚሊሻም አሉ። በነሱ በማንኛውም ቀደም ሲልም እኮ ታቦት እናቃለነ ታቦትን ይዞ ሲጓዝ ለማክበር በሚከድበት ጊዜ የነበረ ነው። ድሮም የነበረ ነው። በፖሊስ ኃይል አንዳንድ ነገሮች ይህ ነው እያለ በታቦቱን ታጅቦ ነበር የሚሄደው። አሁን ግን ምን ሆኗል? በሀይል በህብረተሰቡ በነጻ እንደ ክርስቲያን እንዳያከብር ሆነ ተብሎ እኔ በእውነት እንደምመለከተው ከሆነ ጸረ ቤተ ክርስቲያን ጸረ ኦርቶዶክስ ናቸው ብዬ ነው የምገምተው። እኔ በጣም የሚያሳዝን ነገር ነው። ታቦት እንዳይከበር ሆነ ተብሎ ጥፋችን ለማጥፋት የሚያደርጉ ኃይሎች ናቸው ማለት እችላለሁ። በሰላም ቤተ ክርስቲያን ሆነ ነ ታቦት እራሱ በስነ ስርዓት ይሄዳ ታቦት ላይ ኪስም ሆነ ማንኛውም ነገር አንዳንድ ነገር እየተተኮሰ እና ጥይት እየተተኮሰ ይህ ሁሉ ስሚያንስ እኮ ስንት ሕጻናትን ይሞታል ዳርሴቶች የሞቷሉ በሁለት በጣም ወይ ሰባ የሰባ አምስት የሰማንያ ዓመት የሞቷሉ ሴቶች አሉ ረብሻ እኮ ቢሆን ኖሮ በትክክል ይሄን አይነት ነው። እንኳን ትልቆቹ እኔ በጣም ያስብለኝ ነገር አለ። እንዴት ህጻናት እያለቀ ምን እያለቀ አጨራ ተኩስ እኮ ነው በቃ ሆነ ተብሎ ለማጥናት ሆነ ተብሎ እኔ እንደ እርግጠኛ ነኝ። በቃ እኛን ለማጥፋት የተደረገ ነገር ነው እና እኔ በእውነቱ የልጅ አሁን እኔ የመሰብኝ ልጅ እኔን አባትና እናቱን የሚጦር ታዳጅ ለወደፊት አርጎ ሀገሬን የሚጠቅም ልጅ ነው። እና በጣም የሚያሳዝን እንቁ ሆነ ልጄ ነው። በጣም ያሳዝናል። በእውነት ይዘገንነኛ እኔ በእውነት በእውነት በእውነት አሳዝኖኛል። ልጄ ንጃችን አንጀታችን በእውነት በእውነት በጣም ነው ያሳዘነን። እናቲቱ በቃ ከጥቅም ውጭ ነች። አሁን በቃ ምንም ነገር በቃ ጣፍረማማሰማ የግድ በቃ እኔም ከኢብራትን በፍጹም ልችልልኝ አልቻለችም። በቃ እሱ ብቻ ሳይሆን ቤተሰብን በቃ ቀጣውን የሚነሳ ነው። ሁሉንም ወንድሞች ምኑ ሁሉን የሚነሳ ስለሆነ በጣም ነው የማሳዝነው። በጣም የሚያሳዝን ነገር ነው የተሰራው ድርጊት፣ በጣም ያሳዝናል። አግባብ የሌለው ስራ ነው የተሰራ። ወዲያ ውስጥ የተሰራው ስራ በጣም ከበድ ነው ከሌላው ነው የተለየ ነው። በቃ እኔ በእውነት ከሆነ ነው በቃ ሰላማዊ ሰው ምንም ነገር ማደርግ ሌላ ነገር ግድ በቃ ጦርነት ግድ ጦርነት ምን እንዳያሰቡ የምናውቀው ነገር የለም። ባይሆን ቀደም ሲል በዚህ ወቃይ ቀደ ምናምን በሚባለው ነገር ጎንደር ጎጃ ጎጃም አነስተው ነበር። በዚያ ምክንያት ትንሽ ይሄን ነው ተባል የዚያን ጊዜ እኛ ህዝቡ ሆነ ብሎ ያነሳውም አንድም ነገር የለም ዝም ብሎ ነው ያለፈው። አሁን ግን ሆነ ብለው ሆነ ብለው ምን እንደሆነ እንጃ ሆነ ብለው በቃ ይሄን ይቺ ከተማ የወለስም ይሄን ወልዲያ ከተማ ሆነ ብለው ለማጥፋት ሆነ ብለው ተደራጅተው በሚል እንደሆነ ያልገባን ነገር ነው። ህብረተሰብ እየተጨፈጨፈ ድሮ ጣልያን ነበር በአካፋ በዶማ የጨፈጨፈው እየተቀሰቀፈ አሁንም ከዚህ አልተለየ ጭፍጨፋ ላይ የተጨፈጨፈ ነው። በጣም የሚያሳዝን በጣም የሚያስገርም ነገር ነው። ጠዋሪ ቀባሪ አጣነ። እንደገና እኛ የእግር እንዴ እንደገና ምን ልጅን እንደገና የልጆችን አርባውንም ሆነ ማይረውን ተማሪውንም ሆነ እያወጣን እንደገና አባት ልጅ ነበረ አባትና እናት ይሄ ነው ብሎ ማድረግ የሚገባው ይሄ ግን ይሄ የበተገላባች ነገር ከገላብቶ ማለት ነው። ግን በጣም የሚያያዝ ነገር ነው በእውነቱ ስለዚህ በእውነቱ ይሄ እንደው የአለም ህዝብ እንዲያከለን ችግራችንን የእኛም ችግር የእኛን ሀዘን የአለም ህዝብ አውቆልን በቃ አገራችንን እንዲያውቅልንናል ለማንኛውም ነገር ችግራችንን፣ ያው ለፍርድ እንዲቀርብልን ነው። እኛ መንግስት ለፍርድ እንዲቀርብልን ነው። በቃ የምንፈልገው በቃ ለፍርድ ይቅረብልን፣ ይሄ ነው እንግዲህ። እኔ ምትልች ያለ ስንት ሰው ነው ለመሆኑ ወልዲያ ውስጥ የሞተው በሰሞኑ ሁኔታ? እንግዲህ ወልዲያ በእኔ የማውቀው የኛ እዚህ አንድ አለ። እዚህ የለሸ አቶ ሸቱ አለ። እንደገና ዛምል የኔ አሁን የኔ ልጅ የአክርስቱ ልጅ ሙቷል። ዛ ዲስ ይባላል። ወደ ወደ ገጠር ወጣ ያለ ነው። የኔ ልጅ ልጅ ሙቷል። ሶስት ማለት ነው። እንደ ግራ አንድ ሙቷል። እንደገና ደግሞ አንድ ወደ ቢያንስ ከድረስ ነው የሚያቃልከዳው። እኔ ኢንፎርሜሽን የለኝ። አቶ እሸቱ ውስጥ የሚያውቁት ነገር አለ በቅርብ። አዎ ያው ያው የኔ ልጅ አለ፣ የአቶ ጌታቸው ልጅ አለ። ዛመል ጊዮርጊስም አንድ ው ተቀብሯል አልተብሏል መቻሬ አንዲት ባልሴት ወደ ነፋስ መውጫ አንድ እንደገና እንደዚሁ ያው ሞፎ ሁዛል ተብሏል። ይህን ነው እንግዲህ ያለኝ መረጃ ይሄ ነው። እስካሁን ማውቁ ይህን ነው። እስቲ እንደው እናንተ ቀጥተኛ ተጎጂዎች ናችሁ የዚህ ሁኔታ እና እናንተ የምትናገሩት ነገር ኃይል ይኖረዋል፣ አቅም ይኖረዋል፣ ተደማጭነት ይኖረዋል የሚል ሐሳብ አለኝ። ምንድን ነው መፍትሄው ትላላችሁ? ለእንደዚህ አይነት ሁኔታ ቅድም የገላለጻችኋቸው ነገሮች አሉ ትክክለኛ የሆኑ በደል ያደረሱ ይጠየቁ፣ ለህግ ይቅረቡ የመሳሰሉትን ማለት ነው። ግን በአጠቃላይ በሀገር ደረጃ በህዝቦች ግንኙነት ደረጃ ስትመለከቱት ምንድን ነው መፍትሄው ትላላችሁ? አቶ እሸቱ ምን ይላሉ እርስዎ ዞሮ ተጎጅነን። አንደኛ የእምነታችንን የህዝብ ክርስቲያኑን ታቦት ተዳፍረዋል። ምክንያቱም ይህን መንግስት ያዘዘው ስለሆነ ተዳፍረዋል። ሃይማኖታችንን ስለተዳፈረ ሃይማኖታችንን እንዲክስ እንፈልጋለን። በሁለተኛ ደረጃ እኛ ተጎጅነን፣ ቤቻችን ተቀሰውብናል። የነገ አገር ተረካቢ የሚሆኑት ስለተቀዘፉብን ይህን መንግስት እንዲጠየቅልን እንፈልጋለን። በሶስተኛ ደረጃ ለወደፊት እንደዚህ አይነት ክስተት እንዳይኖር መንግስት የራሱ ችግር ካለበት የራሱን ችግር ማስተካከል አለበት፣ መገምገም አለበት፣ ከላይ እስከታች መውረድ አለበት፣ ያለውን ችግር መቅረፍ አለበት። በቃ ይህን ነው እኔ እምለው ለወደፊት መፍትሄ። ባሉ በሀገሩ በኢትዮጵያ በዜግነቱ ተከብሮ እግዚአብሔር እስክንመስሉ ድረስ ተከብሮ መቀመጥ መኖር አለበት እንጂ የአዳጊ ሰራዊት የማነ ሰራዊት እየተባለ መቀበል የለበትም። ስጣ ስለዚህ እንደ ሀገሩ እንደ ዜግነቱ መከበር አለበት። ስለዚህ ሰራ እስከታች ያለ ችግር ካለ ችግሩን አስወግዶ በትክክል የሚመራ ከሆነ መምራት አለበት መንግስት እናም ከሆነ ያው በቃ ለሌላ ተተንቤ ሌላው አለም በሰከረ አይምሮ ለሌላው ደግሞ ወይም ማስረከብ ያለበት በቃ ካልሆነ። ስለዚህ የወጣትን ድም የህዝቡን ድም ማየት መስማት ነው ያለት እንዴ ነት ማለት ነው እንዴ ነው ሀሳብ። ስለዚህ ሌላ ያለኝ መጣ አርሻለሁ። አቶ ጌታቸው እርሶስ ምንድን ነው ሀሳቡ፣ ምክሮ? ዋናው ነገር ምንድን ነው ይህን ችግር መንግስት በትክክል ይህን ችግር ተረድቶ ይህን ድርጊት ሊፈጸሙትን ግለሰቦችም ሆነ ማንኛውም እዚህ ኢዲታዎች የተሰተምክል ቀጥታ ሆኖ ለፍርድ እንዲያቀርብልን ነው የሚፈልገው። ለፍርድ እንዲያቀርብልን ይፈልጋለሁ። በሌላው በኩል ግን በእኔ በእውነት ነው በስመ በእርግጥ እኮ በስመ ትግራይ ሆነ ማንኛውም ነገር እኮ ይሄ ነው ብላለን። እዚ ውስጥ እኮ ጭቁኖች ሊኖሩ ይችላሉ እንደኛ የተጨቆኑ እንደ እንደኛ ብዙ ነገሮች የሚደርስባቸው ሊኖሩ ይችላሉ። ስለዚህ እኛ የምንፈልገው ምንድን ነው? ሁሉም ነገር መንግስት ራሱ ማንኛውም ነገር ህዝብ የጠላውን ነገር ማንኛውም ነገር ይሄ ነው ብሎ አሻሽሎ አስፈላጊውን ነገር ይሄ ነው ብሎ ለህብረተሰቡ የሚበጅ አንዳንድ ያሉ ነገሮችን አሻሽሎ ይሄንን በአስቸኳይ አንድ ነገር አድርጎ እንትን ካላለ በስተቀር እኔ እንደማየው፣ እናንተ እንደምለው ከሆነ ወደ ከሳ ደረጃ ይደርሳል። እየለምነው መንግስት ግን ይሄን ነገር አስቸኳይ የሚያስፈልገውን እንደሚያስፈልግ አድርጎ የሚያስፈልገውን ነገር አንዳንድ ነገሮችን ደግሞ ትክክል አምኖበት ይሄ ነው ብሎ አስፈላጊው ነገር ካልተደረገ ስጠቅር ወደ ከፋ ደረጃ ይሄዳል። ይ ነው አቶ ሀብታሙስ የሚሰጡት ሀሳብ ምክር አለ። የተለያዩ ብሔር ብሔረሰቦች ወልዳ ላይ ይኖራሉ። ተከባብረን ነው በዓላችንንም ወግ ማድረጋችንም ተከባብረን ነው። እያንዳንዱ ነገር የምናስፈጽመው እና ይሄ ነገር ወደ አላስፈላጊ ነገር ከመሄዱ በፊት ደም ከነዳም አውጥቶ አውርዶ ከፌዴራል ወደ ክልል ከክልል ወደ ዞን ከዞን ወደ ወረዳ ከወረዳ ወደ ቀበሌ መጥቶ በሀገረሰቡ እንደ ይፈልገው ወጣቱም እንደ ይፈልገው፣ ሀገራችንስ እንዴት እየሄደች ነው? ወዴት ነው መጓዝ ያለብን? አንድነታችንስ ወዴት እየሄደ ነው? የሚለውን ነገር ተገማግመው የተሻለ ነገር ለዚች ሀገር የተሻለ ስራ ለመስራት መውረድ አለባቸው፣ ወደታች መውረድ አለባቸው። እኔ ትናንትና በተደረገው ነገር ላይ ከትናንት ወዳ እንደዚህ በቃ እኛ ከመቀሌ አካባቢ የመጡ የመከላከያ ሳምፓርታ ተያዙ። እንደዚህ ማድረጋቸው የእኛ ማህበረሰብ ጎርቶታል። የእኛ ማህበረሰብ ብቻም ሳይሆን ክልሉን ከመናቅም አኳያ ሊሆን ይችላል። ወይም የመሰሱ የስልጣን የበላይነት ኑሮ እዛ ጋር ታዘው የክልሉ አስተዳደር ታያቅ። እንደዚህ አይነት ተፈጽሞ ከሆነ ወደ ህግ እንዲቀርቡ እንፈልጋለን። ነገ ከነጎዳ የሚባል ነገር የለም። ተጣርቆ ወደ አሁኑ እርምጃ መወሰድ አለበ። ያ ካልሆነ ግን ሌላ ነገር ሌላ ቁርሾ ይዛል። እኛም በወቅት የማስበው ሌላው ይሄ ነገር መስ ተሰጥቶት እኛም ተጎጆዎቹ የተሻለ ነገር እንድናስብ ሀዘናችን ያልረሰን ወደ ጥሩ ማህበራዊ ግንኙነት እንዲኖ ከተፈለገ ከላይ እስከታች ይገማደሙና ይህ ማህበረሰቡን የህዝቡን ችግር ይፈቱ ይገባል። ይህ ካልሆነ ግን ነገም ተመልሶ እንደዚ ያን ነገር ሊፈተን ይችላል። ይህ ጥርጣሬን አስቀምጣለን። ከዛ ውጭ ግን ወደ አላስፈላጊ ብሔር ግጭት ያስከደው ነገር የስልጣን የበላይነት ይመስለኛል። እዚህ ጋ አሁን እነሱም መጥጠው እዚህ ጋ እኛን በጥይት ወከባ ፈጥረው ጓደኞቻችንም፣ አባትም፣ እናትም፣ ወንድሞቻችንም አሳተውና እና ምንም አይነት በእጁ መሳሪያ የሌለውን ሰው ስናይፐር መትረጊስ ፍላሽ አንግቦ ከተማን ማወቅ፣ ከተማን ሰላሟን መንሳት በእነሱ አእምሮ ምን አይነት እንደሆነ እኔ ሊገነዘበው ስላልቻልኩ ይሄን ነገር ሊፈትፍት ይገባል። ይህን ነገር ደጋግሞ ደግሞ ሊፈጡ፣ ይህ ካልሆነ ግን ነገምጻት ወጣቱ ምላሽ ካላገኙ እንጃ ስጋቻ ከፍተኛ ሊሆን ስለሚችል ይህ ደግሞ የእኛ መልእክትም ሆነ የእኛ ጉዳት ዓለም እንዲያክልን እንፈልጋለን። ዓለም እንዲያክልን እንፈልጋለን። መላ ኢትዮጵያ እንዲያክልን እንፈልጋለን። ወልዲያ ማለት እኮ ሰው ከተለያየ አካባቢ መጥቶ እንግዳ ለማለት ነው። ከተለያየ ቦታ መጥቶ በሰላም ተንቀሳቅሶ በሰላም አስተናግደን የምንሸኝበት ከተማ ነው። እንጂ አንዱ ሊቨር ከአንዱ ሊቨር ጋር አንድ ሊቨር ከአንድ ሊቨር ጋር መጠላበት አልነበረም። ይህ ነገር የሆነበት ምክንያት ራሳቸውም በተነፈሱ ሴራ ራሳቸውም በፈጸሙት ተንኮል ራሳቸው በፈጸሙት ተግባር ነው። ይህ ነገር ማስተካከል አለበት። ኢትዮጵያ ኢትዮጵያ አንድ አንድ ቀጥል ከተፈለገ ይዛይ የትናንቱ የትናንቱ ደው ይ ትናንቱ በስ ደው ጥያቄ ሊመለስ ይገባል።

ጥንቀት ችግር ወልዳያ ላይ ልጆቻችሁ የተገደሉባችሁ የወጣት ገብረ መስቀል ጌታቸው አባት አቶ ጌታቸው ኃይሌ፣ የ ሶስት ዓመት ልጅ የዮሴፍ እሸቱ አባት አቶ እሸቱ ጀመረ፣ እንዲሁም የሕፃን ዮሴፍ አጎት አቶ ሀብታሙ ጀመረ የተናገራችሁትን ሁሉ ሕዝብም ባለስልጣናቱም ሌላውም ሁሉ አዳምጦ ማድረግ የሚገባውን ያደርጋል የሚል ተስፋ እምነት አለ። በእኛ በኩል እግዚአብሔር የእነዚህን ንጹሐን ሰዎች ህይወት ነፍስ በገነት እንዲያኖር እመኛለሁ፣ እንጸልያለን። በእኛ በኩል ለእናንተም፣ ለእናቶቻቸውም፣ ለዘመድ ለወዳጅ ሁሉ መጽናናትን እንመኛለን። እግዚአብሔር ጽናቱን ይስጣችሁ። በጣም አመሰግናለሁ ለጊዜያችሁ ልናደር 没事，没事的。